SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ረዕሰ ዜናዎቹን እናስቀድማለን። ሲድኒ ውስጥ ተጨማሪ 995 ሰዎች የተሳሳተ የኮቪድ-19 የምርመራ ውጤት ተላከላቸው። እስራኤል ውስጥ የኮቪድ-19 አራተኛ ዙር ክትባት ተካሄደ። የሚሉት ግንባር ቀደም ረዕሰ ዜናዎቻችን ናቸው። ሲድኒ ውስጥ ተጨማሪ 995 ሰዎች የተሳሳተ የኮቪድ-19 የምርመራ ነፃ ውጤት ተልኮላቸዋል። ትክክለኛው የምርመራ ውጤት ገና ሳይለይ የኮቪድ ነፃ ውጤቶችን የላከው የሴንት ቪንሰንት ፓቶሎጂ ላቦራቶሪ ነው። ትናንት እሁድ ዲሴምበር 26 እንዲሁ 400 ሰዎች በቫይረስ ተይዘው ሳለ ከቫይረስ ነፃ ናችሁ የሚል የምርመራ ውጤት ተልኮላቸዋል። 995ቱ ሰዎች ምርመራ ያካሄዱት ዲሴምበር 23ና 24 ሲሆን፣ ዛሬ ማምሻውን ትክክለኛው የምርመራ ውጤታቸው እንዲደርስ ይደረጋል። የድንገተኛ ግብረ ምላሽ ቡድን ስህተቱ እንደምን ሊከሰት እንደቻለ ምርመራ እያካሄደ ይገኛል። አንድ የእስራኤል ሆስፒታል የአራተኛ ዙር የኮሮና ቫይረስ ክትባት አካሄደ። ቴልአቪቭ የሚገኘው ሼባ የሕክምና ማዕከል ከዚህ ዓመት ወርሃ ኦገስት በኋላ የሶስተኛ ዙር ክትባት ለተከተቡ አንድ መቶ ሃምሳ ያህል የጤና ሠራተኞች የአራተኛ ዙር ክትባት ሰጥቷል። ክትባቱ የተሰጠው የኮቪድ መስፋፋትን ለመግታት ለሁለተኛ ጊዜ የሚሰጠው ተጨማሪ የማጠናከሪያ ክትባት ፍቱን እንደ ለማጣራት የተካሄደ የክሊኒክ ሙከራ ክትባት ነው። የኒው ሳውዝ ዌልስ ተቃዋሚ ቡድን የክፍለ ሀገሩ የጤና ሚኒስትር ዘግይቶም ቢሆን አውስትሬልያ ውስጥ ሁሉም ሰው በኦሚክሮን ይያዛል በማለታቸው ትችት ሰነዘረ። የሌበር ጤና ቃል አቀባዩ ራይን ራያን ፓርክ የብራድ ሃዛርድ አነጋገር ኃላፊነት የጎደለው ነው፣ ይልቁንም ማድረግ ያለባቸው መንግስት የቫይረሱን ማሻቀብ የሚቋቋምበት ስርዓትን መዘርጋት ነበር ብለዋል። ኒው ሳውዝ ዌልስ በዛሬው ዕለት አንድ ግለሰብ በኦሚክሮን ቫይረስ ለህልፈተ ሕይወት መብቃቱን አስታወቀች። በኮቪድ-19 ቫይረስ ለሆስፒታል የተዳረጉ ሰዎች ቁጥር ባለፈው ሳምንትም በጥፍ ጨምሯል። ባለፉት 24 ሰዓታት ውስጥ ከ97 ሺህ በላይ ምርመራዎች ተካሂደው 6324 ሰዎች በቫይረስ ተጠቅተዋል። የሦስት ሰዎች ሕይወትም አልፏል። በዛሬ ዕለት 1999 ሰዎች በቫይረስ የተያዙባትና የሦስት ነዋሪዎቿ ሕይወት ለህልፈተ ሕይወት የተዳረገባት ቪክቶሪያ የፈጣን ምርመራን በመጠቀም በቅርብ ንክኪ ወሸባ ገብተው ያሉ ሰዎች ራሳቸውን መርመ ምርመራው ከወሸባ እንዲወጡ ለማድረግ እያሰበች ነው። ቪክቶሪያ ውስጥ የፈጣን ምርመራዎች በመሥሪያ ቤቶች፣ ትምህርት ቤቶችና የሕፃናት ክብካቤ ማዕከላት ውስጥ ጥቅም ላይ እየዋሉ ይገኛሉ። ኩንስላንድ በዛሬው ዕለት 784 ሰዎች በኮቪድ-19 ሲጠቁባት፣ ደቡብ አውስትራሊያ 774፣ የአውስትሬልያ ካፒታል ቴሪቶሪ 189፣ እንዲሁም ታዝማኒያ 35 ነዋሪዎቻቸው በቫይረስ ተይዘዋል። ብርቱ የባህር መናወጥ የሲድኒ ሆባርት የጀልባ ውድድር ላይ ተጽዕኖ በማሳደሩ የተፎካካሪዎቹ ቁጥር በአንድ ሦስተኛ ቀንሷል። በዛሬው ዕለት ከግማሽ ደርዘን በላይ የሆኑ ጀልባዎች ራሳቸውን ከፉክክሩ ለማግለል ግድ ተሰኝተዋል። የተለያዩ ችግሮች ቢኖርም ይበልጥኑ በዋነኛነት የተጠቀሰው ግና ጀልባዎቹን ወደ ሌላ አቅጣጫ የሚገፋው ንፋስ መሆኑን ተፎካካሪዎቹ عمالك تولد በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 35 ኢትዮጵያ ብር 18 ሳንቲም ይዘረዘራል። ቀጥልን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በጣሙን ሞቃታማና ጸሐያማ ሆኖ ይውላል። ዝቅተኛ 25፣ ከፍተኛ 39። አድላይድ ጸሐያማ ሆኖ ይውላል። ዝቅተኛ 13፣ ከፍተኛ 29። ሜልበርን ጸሐያማ ሆኖ ይላል። ዝቅተኛ 12 ከፍተኛ 24። ሆባርት ጸሐያማ ሆነ ይውላል። ዝቅተኛ 15 ከፍተኛ 21 ካምብራ በከፊል ደመናማ ይሆናል። ዝቅተኛ 8 ከፍተኛ 21። ሲድኒ ሊያካፋ ይችላል። ዝቅተኛ 17 ከፍተኛ 23። ብሪስበን ብራ ይሆናል። ዝቅተኛ 21 ከፍተኛ 26። ዳርዊን ያካፋል። ዝቅተኛ 25 ከፍተኛ 31። አዲስ አበባ ብራ ይሆናል። ዝቅተኛ 24 ከፍተኛ 32። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እና እናሰማልን። ሲድኒ ውስጥ ተጨማሪ 995 ሰዎች የተሳሳተ የ የኮቪድ-19 የምርመራ ውጤት ተላከላቸው። እስራኤል ውስጥ የኮቪድ-19 አራተኛ ዙር ክትባት ተካሄደ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ፖድካስት